ታማኝ እንግዲህ ትልቁን ቁልፍ የተጫን ይመስለኛል። የስጋት ድባብ ይታያል። ብዙዎች ከዚያ ትልቅ ተስፋ ከፈነጠቀ ሁኔታ በፍጥነት ወደ ሌላኛው ጫፍ የተገፉበት በመላው አገሪቱ ማለት ይቻላል ግጭቶች ከቀይ መፈናቀል የዕለት ተዕለት አጋጣሚ የሆነበት ሁኔታ መፈጠሩ ይህን ስጋት ቢያገዝፈው ላይገርም ይችላል። ነገር ግን ሊወሰዱ የሚገቡ እርምጃዎችን በተመለከተ አሁን ያለው ሁኔታ የተሻለ አዝማሚያ እንዲኖረው ተጽዕኖ አድራጊዎች ስልጣን ላይ በኃላፊነት ላይ ያሉትን ጨምሮ ሊደረጉ የሚችሉ ጉዳዮች ላይ ምንድን ነው መሆን ያለበት ትላለ? ከመርፈዱ በፊት የሚደረጉ ሁኔታዎች ወሳኝ ናቸውና። አሉላ፣ በጣም ቁልፍ ነገር ነው። ከመርፈዱ በፊት ነው፣ እኔ ለሁሉም ጥሪ የማቀርበው በኋላ ላይ ይሄንን ሀሳብ እንኳን የምንናገርበት መሬትና ቦታ አናገኝም ብዬ አስባለሁ። እንዴ በራሳችን ላይ እሳት እንደሚያቃጠል እየተነገረ የእሳቱን ማቃጠል እላያችን ገላችን ላይ ለኩሰን ማየት ያለብን አይመስለኝም። እና ሲሪያን ማየት ይበቃል። ይሄ በየጎጥ በየሰፈር በየብሔር በየምኑ ለየብቻ ተደራጅቶ መፋጠጥና ልውስ ገብቶ መነታረቅ በቃ የፍርስራሽ ከተማና የህፃናት አስከሬን ያለበትን ነገር በምን እናሳይ? ይሄ ዓለም ላይ ታይቷል። አየሩ ወደ እኛ እየመጣ ነው። ንፋሱ ወደ እኛ እየመጣ ነው እና በመንግስት ኃላፊነት ቦታ ላይ ያሉት ኃላፊነቱ እንዲህ ቀላል ነገር አለመሆኑን አውቆ ህግ የማስከበር ግዴታ ያለባቸው ይመስለኛል። የፖለቲካ መሪዎች የሚባሉት የሚመሩትን ወይም እዚህ ቦታ እናደርሳሃለን እናሻግረሃለን የሚሉትን ህዝብ በእርግጥ ሊመጣ የሚችለውን አደጋ አይተውታል ወይ እንደ ህዝብ እንደ ዜጋ ደግሞ እያንዳንዳችን ምንድን ነው የምንፈልገው? ይሄ በልህና እንደ ሰፈር ጎረምሳ ብሽሽቅ ውስጥ የገባ ነው ነገር። አንዴ እሳቱ ከተጫረ ማጥፋት አይቻልም። ያኔ የምንመኘው መብት ይሁን የብሔር ይሁን የግለሰብ መብት፣ ህንፃ ይሁን አስፋልት አይኖርም። እሳቱ ሳይመጣ ሰክኖ ማሰብ ያስፈልጋል። እና ይሄ በተለይ በአሁኑ ጊዜ በማህበራዊ ሚዲያዎች ላይ የሚደረገው የመፋጠጥ የእልህ የመበሻሸቅ ሁኔታ አንዳንዶቻችን በተለይ አንዳንዶቻችን ደግሞ ውጭ ሀገር ነው ያለ ነው። አንዳንዶቻችን ደግሞ የውጭ ሀገር ፓስፖርት ወስደናል። ሀገራችን ላይ እንደፈለግን እሳት እየጫርን ውጭ ሀገር ተቀምጠን ኢቨን ኢትዮጵያ ውስጥን ብንሆን የየሀገሩ መንግስታት፣ በያዝነው ፓስፖርት ምክንያት በግድ ገብተው ሊያወጡን ይችላሉ። ምንም መጠጊያ የሌላቸውን ዜጎች ግን ወደ እሳት መግፋት እኔ በታሪክም በህሊናም በእግዚአብሔርም የሚያስጠይቅ ነው ይሄ ነገር እና እንደ ቤተሰብ ኃላፊም እንደ ዜጋም፣ እንደ መንግስትም እንደ ድርጅት መሪም ሁሉም ኃላፊነት አለበት። ዜጎችም እንደ ዜጋ ኃላፊነት አለ። ይሄ ሁሉ ጫጫታ እሳቱ ከተለኮሰ በኋላ የእኔ ብሄር የእኔ ብሄር የምንለው አይኖርም የምናርፍበት የምንጠጋበት ጥግ እናጣለን። እና ሁሉም መስከን አለበት ብዬ ነው የማስበው። ታማኝ፣ አዲስ አበባ አካባቢ መሀል ከተማ የአገሪቱን ብርት ላይ ሳይቀር የሚፈጸሙ ድርጊቶች ይህን ስጋት ያጎሉበትን ሁኔታ እንመለከታለን እና በደል ሲፈጸም በምክንያት ተቆጥተው የተነሱ ወገኖች፣ በምክንያት የሚለውን አጽንኦት መስጠት እፈልጋለሁ። የሚያደርጓቸው ጥረቶች ያ በቁጣ ያስነሳቸው መነሳሳት ግን ከሚፈልጉት ውጤት ጋር መገናኘቱ ጥያቄ ውስጥ የሚገባበት ሚዛን ይጠይቃልና ኃላፊነት ያለባቸውን ወይም በደሉን የሚፈጽሙትን ብቻ ሳይሆን በደሉንም ለመቋቋም የሚነሱት ይዘው የሚነሱት መንገድ ቀጥሎ የሚያመጣውን ነገር ማየት አዳጋች ይመስላል። አሁን ካሉበት ቦታ ሆነው ይህ ምናልባትም አንተም በሰብአዊ መብት በደል ሲፈጸም ከሚነሱት ውስጥ ስለሆንክ እዚህ ላይስ ምን መደረግ አለበት ትላለህ? አሉላ እንደውም አንድ ነገር ልበልህ ኢትዮጵያ አገራችን ናት። ሁሉም መሬት የኛ፣ ሁሉም ህዝብ የኛ ነው ብለን የምናስበው ዜጎች ድርብ ኃላፊነት ያለብን ይመስለኛል። ለክስ ሳይሆን ከሌላው አንግል የሚገፋው ሀሳብ ይሄ የኔ ነው ስትል አንተ የለህበትም ማለት ነው። አንተ የለህበትም ማለት ያንተን ህልውና ጉዳይ አይደለም እንደማለት ነው። ይሄ በቀጥታ ወደ ጸብ የሚወስድ ሀሳብ ነው። ስለዚህ በዛኛው አንግል ግዴለሽነት ካለ እኛ ማብረን ግዴለሽ ልንሆን አንችልም። አንድ መታየት ያለበት ይሄ ነው። ስለዚህ ታጋሽነት፣ ወደ ሰፊነት ከኛ ይጠበቃል ብዬ አስባለሁ። በሌላ በኩል ደግሞ ይሄ ያንተ አይደለም የሚል መንፈስ በምንም መለኪያ ቢሆን ለተወሰነ ጊዜ የስሜት ደስታ ሊፈጠር ይችል ይሆናል። በዘለቄታ ግን መተላለቅ ነው። አሸናፊነት ወደሌለበት እልቂት ነው የምንገባው። እና በሁለቱም በኩል ኃላፊነት ቢወሰድ ጥሩ ነው። ካልሆነ ግን ይችን ሀገር የመታደግ ኃላፊ ነው። ይች ሀገር እንደ ሀገር እንድትቆይ የምንፈልግ ዜጎች ወደ ሰፊና ታጋሽ መሆን አለብን። እኔ ራሴ የሚሰማኝ የሚያመኝ ባየሁት ቁጥር እንዴት እንዲህ ሊሆን ይችላል ብዬ ገንፍሎ ሊያናግረኝ የሚችል ጉዳዮችን ነው ያለው። ግን ይህንን ወዲያው ለአደባባይ ባበቃው የበለጠ መካረርና ረብሻ ስለሚያመጣ አንዳንድ ጊዜ መጎዳት ያስፈልጋል ብዬ አምናለሁ። አንዳንድ ጊዜ ወላጅ ለልጆቹ እንደሚያደርገው እኛም ለሀገራችን ስንል ተጎድተን ማሸነፍ የምንችልበት መንገድ መፍጠር አለብን ብያምናለሁ አሉ ታማኝ። ይሄ በግብረ ኃይሉ የምታደርጉት እንቅስቃሴ ከዚህ ቀደም በርካታ ዓመታት የዘለቀ በተጨባጭም የረዳችሁበትን ቅድም ዘርዝረህልናል። በተመሳሳይ ደግሞ በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ በውጭ ሀገር በሚኖሩ ኢትዮጵያውያን ዘንድ መነቃቃትና በአገር ጉዳይ መነሳሳት ሲጀመር ዳያስፖራ ትረስት ፈንድ በመባል የሚታወቀው የቦርድ አባልም ጭምር ነህና ሁለቱን እንዴት ታስማማቸዋለ ሁለት የተለያዩ ኃላፊነቶች አንዳንዴ ተዛምዶ ያላቸው ስራዎች ይመስላሉ። በአጭሩ እሱ ላይ የምትገልጽልን ነገር ካለ ከዚህ ቀደም ከቦርዱ ወጥተሃል የሚል ውዝግብ መነሳቱና እሱም ላይ መነጋገርህን አስታውሳለሁ ቅርብ ጊዜ አሁን ያልከው የትረስት ፈንድ በሚባል በዶክተር አብይ የተቋቋመው ለአንዳንድ ሰዎች ግልጽ እንዲሆን የምፈልገው መጀመሪያ ዶክተር አብይ ይህንን ጥያቄ ሲያቀርቡት ለገጣፎም ድርጊቱ አልነበረም። ጥሪውን ሲያቀርቡ አንድ ብር ብታዋጡ ንጹሕ የማይጠጡ እናቶች ንጹሕ እንዲጠጡ ማድረግ ይቻላል። ሁሉም ኢትዮጵያዊ በዚህ ጉዳይ ላይ በደስታ ስሜት ነው የተቀበለው። እኔ ስም ዝርዝሩንም ከወጣ በኋላ ነው ያየሁት። ግን እሳቸው እዚህ የመጡ ጊዜ አንድ ብር ባለፈው ጠይቀውናል እስከ አስር ብር ድረስ እንረዳለን በቃ ነው ያልኩት ኒ ይሄ እንዳንድ ዜጋ በዛን ጊዜ የተፈጠረው መንፈስ የሚያሰባስበን እንዲህ አይነት መሪ ካገኘ እንዲህ አይነት መንግስት ከተፈጠረ ምንስ ብናደርግ የሚል የሁሉም ኢትዮጵያዊ መንፈስ ነበርና በዛ ስሜት ነው ከዛ የዚህ አባል ሆነሃል የሚል ከጠቅላይ ሚኒስትሩ ቢሮ የወጣ ደብዳቤ አየሁ። ብሬ ለመስራት ፈቃደኛ ሆኜ በተለያዩ እንቅስቃሴዎች ውስጥ ተሳትፌያለሁ። አሁን ችግሮች ሲፈጠሩ ይሄ መንግስት አታለለን ብለው የሚያስቡ ዜጎች የተባለውና የሆነው ነገር እኩል አይደለም የሚል ጥያቄ አንስተዋል። ግን የሆነው ያኔ ቃል በገባነው መሰረት ወደ ሁለት ነጥብ አምስት ሚሊዮን መሰለኝ፣ እርግጠኛ ቁጥሩን አላውቀውም፣ ተሰብስቧል። ያንም የወሰነው ኢትዮጵያ ውስጥ ለምሳሌ ውሃ እዚህ ይቆፈራል፣ መብራት እዚህ ይገባል፣ መንገድ በዚህ ይሰራል ቢባል ያንን የሚያጠና ባለሙያዎች ያሉበት የተለያዩ ሰዎች የሚሳተፉበት ኮሚቴ ኢትዮጵያ ውስጥ ይኖራል። አጥንቶ ሲልክ እኛ ደግሞ እዚህ ያለነው የተመረጥነው ተሰብስበን ይሄ ፕሮጀክት ያዋጣል አያዋጣም፣ የህዝብ ገንዘብ እዛ ይላክ አይላክ ብለን ወስነን የምናጸድቀው ነው የሚሆነው። ስለዚህ ገንዘቡ አሁንም ያለው እዚህ ነው። ገና ፕሮጀክት ተነድፎ አልመጣልንም። ምንም የሚያሰጋ ነገር የለም እና ለምን አትወጣ መንግስት መንግስት እንዲያደረገ እንደዚህ እያደረገ የሚል ጥያቄ ተነስቷል። እኔ ምንም የሚያስወጣኝ ነገር የለም። ችግር ሲኖር የህዝብን ገንዘብ ወደ አልሆነ አቅጣጫ የሚመራ ወይም ደግሞ ህዝብ የማይፈልገው ድርጊት ውስጥ ነገሩ የሚካሄድ ከሆነ የመጀመሪያ ሰው ነው የምሆነው ለመቃወም። አሁን ግን ለጸብ የሚያበቃን ይህን ያህል ነገር የለም። ብሩም ያለው እዚህ ነው። የተጠየቅነው ደግሞ ሰላሳ ብር በወር ነው እና በሰላሳ ብር በአንድ ጊዜ ለማኩረፉም ልክ ነው ብዬ አላምንም። ለማንኛውም ይሄኛው ግሎባል አሊያንስ ስድስት ዓመት ያለፈው ድርጅት ነው። ሰብአዊ የሆነ አገልግሎት ይሰጣል። በጊዜው የነበረው መንግስት ዜጎችንም በተለያየ ምክንያት ያጠቃ ስለነበር ስደተኞችን መርዳት ምክንያቱም መንግስት ሊቆምላቸው ስላልቻለ ያ ያ መንፈስ ነው እና ሁለቱ የሚጋጭ አይመስለኝም። ያኛው የተለየ ፕሮጀክት አለው። ይሄኛው ግን ኢትዮጵያን በየዓለም ጫፍ ለሚደርስባቸው መብታቸው እንዲከበር ለመታገል የሚደረግ ነው። ግን ከዚሁ ጋር አብሮ የእኔ የፖለቲካም ተሳትፎ ተጨምሮበት በየአቅጣጫው የሚጎትተኝ ነገር ብዙ ነው። በዚህ በኩል ኢሳት ሚዲያ ውስጥ እሰራለሁ። በዚህ በኩል ግሎባል አላያንስ ውስጥ እርዳታ ለማጥረት እራርጋለሁ። በዚህ በኩል እንዳልከው ትረስፈንድ ውስጥ አለው። የእኔ የፖለቲካ አመለካከት ተጨምሮ ሰዎች የተለያየ ከለር፣ የተለያየ ስም ሊሰጡኝ አይፈረድም። እኔ ግን እንዳይጋጭብኝ በጥንቃቄ ለመራመድ ሞክራለሁ። አሉላ፣ መልካም። ጥንቃቄው እንዳለ ሆኖ አንዳንዶቹን ዝርዝሮች ሰፋ ባለ ውይይት እንመለከታለን። ለዚህ ምጥን ውይይታችን መቋጫ ግን ይሄ ጌዲዮ አካባቢ የተፈናቀሉ ኢትዮጵያውያንን ለመርዳት የምታደርጉት ጥረት ገደብ አለው። ጎፈንድሚ ላይ የሚደረገው የመጠን ጣሪያችሁ ስንት ነው? አሰራሩ በዚህ ጊዜ ውስጥ ይህን ሀል ገንዘብ ለማሰባሰብ እጥራለሁ ተብሎ ስለሆነ የሚጀምረው በዚህ ሰዓት የሚከታተልሁንም ያን ግብ ለመምታት የምትያደርግል ጥሪ ካለ በሱን ቋጭ። እሺ ገደብ አለው አሁን እዚህ ጎፈንድሚው ላይ ስናስቀምጥ አንድ ነጥብ አምስት ሚሊዮን ለመሰብሰብ ነው እና አሁን አንድ ነጥብ ሁለት ተኩል ገደማ ነው የደረስ ነው። በቅርቡ ይሆናል ብዬ አስባለሁ። በሌላ በኩል አሉላ፣ ይሄኛው ትልቅ የሚዲያ ከቨሬጅ ስላገኘ ነው እንጂ ሀያ ስድስት ቀን በፊት እንደዚሁ ጎንደር ወደ ዘጠና ሺህ የሚሆኑ ኢትዮጵያውያኖች ተፈናቅለዋል። በቅማንትና አማራ እና በተለያየ ድንኳን ውስጥ ድንኳን እንኳን ማለት አይቻልም። አንድ ድንኳን ለሺ የሚገመት የሆነው በጣም አሰቃቂ በሆነ ሁኔታ ላይ ነበሩ እና የምንችለው መጀመሪያ ወደ ስድስት መቶ ሺህ ብር ለጊዜያዊ እርዳታ ብለን ልከን ነበረ። ከችግሩ አቅም አንጻር በጣም በጣም በጣም ሰፊ ነው። እንዲሁም የሚዲያ ስላላገኘ ነው እንጂ ሰቆቋ ነው እዛም አካባቢ አለ። ለእሱ ብለን የከፈትነው ጎፈንድሜ ያለ መቶ ሺህ ብር ብለን ግን ስልሳ ላይ ነው የቆመው። እና በዚህ አጋጣሚ እንደው ይሄን የሚያዳምጡ ወገኖች ጎፈንድሜ ላይ ለዚህ ለጎንደር ተፈናቃዮችም የተከፈተ ስላለ እርዳታ እንዲያደርጉ በጌዲዮ ለተጀመረው አንድ ነጥብ አምስት ሚሊዮን ውስኪ ደርስ ላልሰሙ በማሰማት እንዲሳተፉ በአክብሮት ጠይቃለሁ። ግን ገና ሰፊ ነው የኢትዮጵያ ችግርና ልመናችንን እንዳይሰለችት በዚህ አጋጣሚም ጥሪ ያቀርባለሁ። ፈተናው ዝኖ ብለሃል። የችግሮቹ መጠንም ሰፊ ነው። ከገንዘብ ማሰባሰቡ ኪስን ከፍቶ ከሚሰጠው ስጦታ ባሻገር ልብንም ከፍቶ ወደ ተሻለው አቅጣጫ መመልከትን ይጠይቃል። ታማኝ በየነ፣ በቀሪው ሰፊ ውይይታችን የኢትዮጵያን ፈተናዎችና መውደቅ መነሳቶች የሚመለከቱ ጉዳዮች እናነሳለን። ለአሁኑ ግን ለጊዜ አመሰግናለሁ። እግዜር ይስጥልኝ።